ሰማያዊ ፓርቲ ዛሬ በጽሑፍ ያወጣው መግለጫ በተለያዩ የአገሪቱ አካባቢዎች እየተፈጸሙ ነው ያላቸውን ዘርን መሰረት ያደረጉ ጥቃቶችና መፈናቀሎች ዘርን መሰረት ያደረገ ፌዴራል ስርዓት ውጤት ናቸው ብሏል። የድርጅቱ ምክትል የህዝብ ግንኙነት ኃላፊ አቶ ቴዎድሮስ ሀብተ ማርያም ዜጎች ህገ መንግስታዊ መብታቸውን ተጠቅመው በመላ አገሪቱ ተንቀሳቅሰው የመኖርና ሀብት የማፍራት ዲሞክራሲያዊ መብታቸው በየጊዜው ለአደጋ መጋለጡ ሰማያዊ ፓርቲን በጽኑ ያሳስበዋል። ከዚህ አንጻር ሰማያዊ ፓርቲ ይህንን በዜጎች ላይ እየተፈጸመ ያለውን አስከፊ በደልና መፈናቀል ያለማቋረጥ ሲያወግዝ የቆየ ሲሆን በቀጣይ እነዚህ ሁኔታዎች ካልተሻሻሉ ካልተሻሻሉና ይህንን ድርጊት የሚፈጽሙ የመንግስት እና የገዢው ፓርቲ አባላት ለፍርድ የማይቀርቡ ከሆነ ፓርቲያችን በመላ ሀገሪቱ ድርጊቱን የሚያወግዝ የህዝባዊ ተቃውሞ ጥሪ ለማቅረብ የሚገደድ መሆኑን መግለጽ እንወዳለን። የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ አበበ አካሉም በመግለጫው ላይ ተከታዩን አክሏል። እስከ ትናንት ድረስ ከሚኒሻንጉል ጉሙዝ የሚፈናቀሉ የአማራ ብሔረሰብ ተወላጆች ቁጥር እየጨመረ መጥቷል። በትናንትና ሁለት እንኳን በአማራ ክልል አደጋ መከላከልና ዝግጁነት ጽህፈት ቤት ስልሳ አራት ተፈናቃዮች ናቸው ገብተው ያደሩት። በየቤተ ክርስቲያኑ ከአምስት መቶ በላይ የሚሆኑ ተፈናቃዮች እዛው ባህር ዳር ከተማ ውስጥ ይገኛሉ። ይህንን በክልሉ የሚገኘው የፓርቲያችን ጽፍ ቤት በአካል ተገኝቶ ነው የኛ አመራሮች ያረጋገጡት። ወልዲያ ላይ ስኔ ደግሞ ዘጠኝ መቶ ሃያ የሚሆኑ ከቡኖ በደን ነው ዳጋ ወረዳ የተፈናቀሉ ያውም በደርግ ዘመን የሰፈሩ የነበሩ ናቸው። ከአማራ ክልል ሄደው ወልዲያና ጭፍራ መካከል ሆሮ የሚባል አካባቢ ላይ ነው የሰፈሩት። እነኚህ ከጥቅምት ወር ጀምሮ ስቲል ነው እንትኑ አላቋረጠም። እነኚህ ወገኖች በጣም ከፍተኛ የምግብና የአልባሳት ችግር ላይ ነው ያሉት። በአካባቢውም በልመና አሰማርተው ነው እዛም ቦታ ላይ በአካል የተገኙ የእኛ አመራሮች ናቸው ይሄን ያሳወቁን። በርካታ እርዳታም ይሻሉ። ሌላው ጎንደር ላይ ነው በትግራይና በአማራ ክልል አዋሳኝ ማይጋባ ወንዝ አካባቢ በወርቅ ማዕድን የተደራጁ ከሁለቱም ከትግራይም ከአማራም ክልል እዛ ቦርደር ላይ እዚህ ወንዝ አጠገብ ተደራጅተው የወርቅ ማዕድን የሚሰሩ ዜጎች አሉና እነኚህ ሁለቱ አዋሳኝ ድንበር ላይ በተፈጠሩ ግጭቶች የሰው ሕይወት አልፏል። እንዲሁም የዛሬማና የአብዱር ቃይ ከተማዎች የተወሰነ የትራንስፖርት መቋረጥ ገጥሟቸው በአካባቢው ላይ ቤቶች ተቃጥለው ግጭቶች ተፈጥረው ሰዎች ተፈናቅለዋል በቅርቡ ከኢህአዴግ በኩል የእንደራደር ጥሪ እንደቀረበላችሁ ይነገራል ይህ እውነት ነው ወይ ከሆነ የእናንተ ምላሽ ምንድን ነው ተብሎ ከዶቼቨለ ለቀረበ ጥያቄ አቶ አበባ አካሉ ተከታዩን ብለዋል አምና ከድርድሩ ስንወጣ ኢህአዴግ እኛ ቅድመ ሁኔታ አስቀምጠን ነው አደራዳሪ እንፈልጋለን ገለልተኛ የሆነ አካል ሊያደራድረን ይገባል እርስ በርሱ ስጋን በኩበት ጠበሱ ነው የሚሆነው። እርስ በርስ ድርድር ብሎ ነገር የለም። ውይይት ነው። እሱ ደግሞ 27 ዓመት ከኢህአዴግ ጋር አሰልችቶናል። ስለዚህ የሚያደራድረን ሌላ ሶስተኛ ወገን ያስፈልጋል የሚል አቋም ይዞ ነው። ሰማያዊ ፓርቲ ብቸኛ ነው። በዚሁ አቋሙ ሲወጣ ትላንትና ኢህአዴግን ይህን ይሄን ነግረ ነው ነበረ። ዛሬ ግን ይህን ጥያቄ አንስተው ነው እኛ እኛ ደግሞ ሙላ ይሰትላል። እኛ ባልነው መንገድ ወደ ድርድር የሚገባ ከሆነ ሁልጊዜ ክፍት ነው በራችን። ያኔም ስንወጣ ድርድር አያስፈለገንም አላለም። እኛ የድርድር ፓርቲዎች ነን። ስለዚህ ወደ ድርድር እንገባለን። ፍቃደኛ የሆነ ኢህአዴግ ዓለም አቀፍ የድርድር መስፈርቶችና ምህሮችን ያሟላ የጠየቅናቸውም ጥያቄዎች አሉ። ድርድር ማለት እዚህ ሀገር ውስጥ ካሉት ብቻ ነው ነፍጥ አንግበው ጫካ ካሉትም ጋር ይሄደግ መደራደር መቻል አለበት። ነፍጥ አንግበው ጫካ ያሉት መጥራት አለበት። ድርድር ከሆነ የዚችን ሀገር ሰላም ለማስቀጠል የሚሻ ከሆነ ይሄደግ፣ በየትኛውም ጎራ ያገባኛል ኢትዮጵያ ሁሉ ወደ ድርድሩ መድረክ መምጣት አለበት። ሰሞኑን ኦዴግ እንደ ተመለስ ታቃላቸ ኦዴግ ብቻ አይደለም፣ በርካታ ነፍጥ አንግበው ይህን ስርዓት በጠመንጃ ፈሙዝ ከስልጣን ለማውረድ የሚታገሉ ወገኖችም ይምጡና ተባልቀው ኢትዮጵያዊነትን አቀንቅንን በጋራ ችግሯን እንፍታና የሰላም አገር እናድርጋት ነው ይሄ የሰማያዊ ፓርቲ አቋም ነው ለዶይቸ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ